ياكي زتين سورة القريش كرانا تفسيرنم أسكمت ملس سورة قريش إن تفسيرو بالله الله سم اجيقبت امره روه آم آزاين بهونو لإيلا في قريش قريشو لما اللامد بالزهونو آتفا إيلا فيهم رحلة الشتاء والصيف يا بردنا يا بغان ورات غزوليان لمدات شو يهنن سرّا فليعبدوا رب هذا البيت سلازي هي زي هن بيتي الذي أطعمهم من جوع وأمنهم من خوف يعني انكره بيا بلا شون كفرهاتم شون جيتا يعملكو. تفسير ويم ما في قريش ቁረይሾችን ለማላመድ ባለ ዝሆኖቹን አጠፋ ማለትም በክረምትና በበጋ ወቅት የለመዱትን ጉዞ የተመለከተ ነው። ኢላ ፊህም ሪሕለተ ሽታኢ ወሰይፍ፣ የብርድና የበጋን ወራት ጉዞ ሊያላምዳቸው ይህንን ሠራ ማለትም በክረምት ወደ የመንና በበጋ ደሞ ወደ ሻም የሚያደርጉት ጉዞ ነው። ፈሊያዕቡዱ ረበ ሃዘ ልበይት ስለዚህ የዚህን ቤት የካዕባን ጌታ ይገዙ ማለትም የዚህ የተቀደሰ ቤት ጌታ የሆነውንን እና ይህንንም ጉዞ ያገራላቸውን አላህን በእርሱም ምንንም ሳያጋሩ እርሱን ብቻ ያምልኩ ማለት ነው። አለዚ አጥዓመሁም ሚን ጁዕን ወአመነሁም ሚን ኸውፍ ያንን ከረሃብ ያበላቸውን ከፍርሃትም ደህንነትን የሰጣቸውን ጌታ ያምልኩ። ያም በአረቦች ልቦና ውስጥ ባሰፈነው የሐረምን እና የነዋሪዎቹን ክብር በማላቅ ከረሃብ መግቧቸው ከፍርሃትም አድኗቸው ደህንነትን ሰጥቷቸው ሳለ አላህን ብቻ ያምልኩ እያለ ነው አላህ ሱብሓነሁ